በአዲስ አበባ የተገነባው የሰላም ማስከበር የትምህርት ተቋም ባለፈው ሳምንት መጨረሻ ተመርቋል። ለአፍሪካ አህጉርና ለአፍሪካ ቀንድ አካባቢ ሰላምና ጸጥታ ማስከበር ሊውሉ የሚችሉ ወታደራዊ መሪዎችና ሰላም አስከባሪዎችን ለማሰልጠን ያስችሏል ተብሏል። በኢትዮጵያ ምክር ቤት በኢትዮጵያ ፕሬዚዳንት ሙላቱ ተሾመ የተመረቀው ተቋም እስክንድር ፍሬው ዝርዝሩን ይዟል። በሳምንቱ መጨረሻ በፕሬዝዳንት ዶክተር ሙላቱ ተሾመ የተመረቀው ግንባታው በ120 ሚሊዮን ብር የተካሄደው የሰላም ማስከበር ማሰልጠኛ ማዕከል ነው። በዋነኛነትም ወደ ተለያዩ ሀገራት የሚላኩ የሰላም አስከባሪዎችን በበላይነት የሚመሩ ከፍተኛ መኮንኖች እንደሚሰለጥኑበት ተገልጿል። ፕሬዝዳንቱ ዶክተር ሙላቱ ተሾመ እንዳሉትም የማዕከሉ ጠቀሜታ ለአካባቢውና ለአህጉሪቱ ጭምር ነው። ይህ ማዕከል ኢትዮጵያን ብቻ ሳይሆን ሌሎች አካባቢያዊ የሰላምና የጸጥታ ድርጅቶችን በአህጉር ደረጃ በርካቶችን ተጠቃሚ እንደሚያደርግ ይጠበቃል። የሰላም አስከባሪ ኃይል በቅድሚያ መላክ ያለበት የአፍሪካ ህብረት ነው የሚለውን ዓለም አቀፋዊ መግባባት መነሻ በማድረግም ማዕከሉ በአፍሪካ ቀንድ ላሉ የሰላም አስከባሪ ድርጅቶች እንደ ስልጠና ቦታም ያገለግላል። ለዚህ ማዕከል የሚሆነውን ስርዓተ ትምህርት የቀረጹት ጃፓናዊው ዓለም አቀፍ አማካሪና መምህር ኮሎኔል ኖሪስ ራካሚ የሚሰጠውን ስልጠና ለቪኦኤ አብራርተዋል። በዚህ ማሰልጠኛ ማዕከል የሚሰጠውና ባለፈው ዓመት የቀረጽኩት ፕሮግራም አራት የትምህርት መርሃ ግብሮችን ያካተተ ነው። የግጭት መከላከል፣ የግጭት አፈታት፣ የግጭት ማገገም የመሳሰሉትን የሚመለከት እያንዳንዱ የትምህርት መርሃ ግብርም በክፍል በክፍል ተደርጎ እየተዘጋጀ ነው። ከእነዚህ የትምህርት መርሃ ግብሮች በተጨማሪ ኢትዮጵያውያን አሰልጣኞች በተጓዳኝ የሚካሄዱ ራሳቸውን የቻሉ መርሃ ግብሮችን ያዘጋጃሉ። ሲቪሎችን በመከላከል ላይ፣ በጸጥታ ዘርፉ ማሻሻያ ፕሮግራም ላይ እንደዚሁም በስርዓተ ጾታ ላይ ያተኮሩ መርሃ ግብሮችን ይዘረጋሉ ያከናውናሉ። ማዕከሉ ባለፈው ሳምንት መጨረሻ ቢመረቅም ስራ የጀመረው ቀደም ብሎ መሆኑን ኮሎኔል ራካሚ ገልጸዋል። ከጥቂት ቀናት በፊት ለምሳሌ በግጭት አፈታት ዙሪያ የተዘጋጀ የትምህርት መርሃ ግብር አጠናቀናል ብለዋል። በዚህ መርሃ ግብርም ከአፍሪካና ከእስያ ሀገራት የመጡ የስምንት ሀገራት ሰልጣኞች መካፈላቸውን አስረድተዋል። ስልጠናው እየተሰጠ ያለውም ከሌተናል ኮሎኔል እስከ ብርጋዴር ጄኔራል የሚደርስ ማዕረግ ላላቸው መሆኑን ጠቁመዋል። ወደፊት ሊኖሩ የሚችሉ የሰላም ማስከበር ተልእኮዎችን የሚመሩት እነዚህ ናቸው ነው ያሉት። ኮሎኔል ራካሚ ያክለው እንዳብራሩት በአሰልጣኝነት የሚሳተፉትም ከኮሎኔል እስከ ብርጋዴር ጄኔራል ያሉ መኮንኖች፣ እንደዚሁም ከተለያዩ ዓለም አቀፍ ተቋማት የመጡ ሲቪሎች ናቸው። እንደ አውሮፓውያን አቆጣጠር በ1951 ወደ ደቡብ ኮሪያ ከተላኩት ስድስት ሺህ የቃኘው ሻለቃ አባላት እስካሁን ድረስ ኢትዮጵያ በዓለም አቀፍ የሰላም ማስከበር ተልእኮ የበኩሏን ስታበረክት መቆየቷ በምረቃው ላይ በተሰራጩ መረጃዎች ተመልክቷል። በአሁኑ ጊዜም ከ12 ሺህ በላይ የኢትዮጵያ የመከላከያ ሰራዊት አባላት በሶማሊያ፣ በዳርፉር፣ በደቡብ ሱዳን እና በመሳሰሉት አካባቢዎች በተለያዩ የሰላም ማስከበር ተልእኮዎች ላይ ተሰማርተው እንደሚገኙ ተጠቁሟል። የዚህ ማዕከል መገንባት ደግሞ የኢትዮጵያውያኑን የሰላም ማስከበር ደረጃ እንደሚያሳድግ ምረቃውን አስመልክቶ በታተመ መጽሔት መልእክታቸው የሰፈረው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናግረዋል። ማዕከሉ የተገነባው በጃፓን በእንግሊዝና በሌሎችም ሀገራት ትብብር ጭምር ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ